ኬንያ ውስጥ ሊካሄድ የታቀደው የመጪው ምርጫ ዝግጅት በድምፅ መስጫ መሳሪያዎች ጉዳይ ላይ በተነሳ ውዝግብ ምክንያት ሊዘገይ እንደሚችል የአገሪቱ የምርጫ ኮሚሽን አስታውቋል። በምርጫ ሕጉ ላይ በተደረጉ ለውጦች ምክንያት ከውድድሩ ራሳቸውን ሊያርቁ እንደሚችሉም ተቃዋሚዎች እየዛቱ ነው። መሐመድ ዩሱፍ ከናይሮቢ የላከውን ዘገባ ሶሎሞን አባት ያቀርባል። በኬንያ እጅግ አወዛጋቢ በሆነውና ሰሞኑን የሕግ መምሪያው ባሳለፈው የምርጫ ሕግ ማሻሻያ ላይ የተሰጡ የሕዝብ አስተያየቶችን የሕግ መወሰኛ ምክር ቤቱ እየተመለከተ ነው። የፊታችን ነሐሴ የኬንያ አጠቃላይ ምርጫ ሊካሄድ ዝግጅት እየተደረገ በመሆኑ አሁን የወጣው የምርጫ ሕግ ማሻሻያ ረቂቅ የድምፅ መስጫ መሳሪያዎች እክል ቢገጥማቸው መራጩ ድምፁን ያለ ቴክኖሎጂ እገዛ በወረቀት እንዲሰጥ፣ ቆጠራውም በእጅ እንዲካሄድ የሚፈቅድ ነው። የምርጫ ኮሚሽኑ ባለሥልጣናት የሕጉ ማሻሻያ እንዲወጣ የጠየቁት መሳሪያዎቹ ማንነታቸውን ሊለዩ ያልቻሉ ድምፅ ሰጪዎች ከምርጫው ውጭ እንዳይሆኑ በማሰብ መሆኑን ተናግረዋል። የገዢዎች ምክር ቤት ሊቀመንበር የነበሩት የቦሜት አውራጃ ገዢ ኢሳቅ ሩቶ ለሴኔቱ ባሰሙት ቃል በእጅ እንዲካሄድ የታሰበው ድምፅ አሰጣጥና ቆጠራ ጥፋቶች እንዲሰሩ መንገድ ይከፍታል ወይም ሁኔታዎችን ያመቻቻል ሲሉ ስጋታቸውን ገልጸዋል። ኬንያውያን የሚፈልጉት ፍትሐዊ ምርጫ እንዲካሄድ ነው። በምክር ቤቶቹ ውስጥ ምን ያህል የተቆለሉ ቁጥሮች አሉ ብለው አይደለም የሚጨነቁት። ዋናውና የሚያሳስበው ጉዳይ ድምፅ ሊሰጡ ባለውጡ ሰዎች ስም በእጅ የሚሰጡና ማንነታቸውን በእጅ ወይም በሰው ለመለየት የሚከናወኑ ስራዎች ጉዳይ ነው የሚሆነው። ፈተናና ግጭት የገጠመው ይህ የምርጫ ኮሚሽኑ ጥያቄ ብቻ አይደለም። የመራጮችን የምዝገባ ሰነድ እንዲያጣራ የምርጫ ኮሚሽኑ የሰጠውን ጨረታም አንድ የሀገሪቱ ፍርድ ቤት አግዶታል። ጨረታውን እንዳሸነፈ የተነገረው ኬፒኤምጂ የሚባል የግል ኩባንያ ነው። አንድ ዱባይ የሚገኝ ኩባንያም የምርጫ ወይም የድምፅ መስጫ ሰነዶችና ወረቀታ ወረቀት ለማሳተም ወስዶት የነበረን የ25 ሚሊዮን ዶላር ስራ ፍርድ ቤቱ እንዲሁ አግዷል። ስራው ለ ባንያው የተሰጠበት አካሄድ ትክክለኛ አልነበረም የሚል ነው የፍርድ ቤቱ አቋም። በሌላ በኩል ግን የምርጫው ሂደት በችግር የተዋጠ እንዲሆን ለማድረግ የፖለቲካው ተዋንያን እየተጣደፉ ነው ሲሉ የምርጫ ኮሚሽኑ ምክትል ኃላፊ ቤቲ ኛምቡቶ እየከሰሱ ነው። ለምርጫው በስፋት እየተዘጋጀን ነው። አንድም የገዘፈ ችግር አይታየኝም ትልቁ ፈተና ያለው በውጭ ባሉ ተዋናያን ዘንድ ነው። እንደ ኮሚሽን ስራችንን እንድናከናውን ስፍራው ሊለቀቅልን ይገባል። ማርቲን አንዳት የሚባሉ የፖለቲካ ጉዳዮች ተንታኝ ግን ማስጠንቀቂያ ያላቸው፣ ችግሮችን ወይም እክሎችን በጥድፊያ ለማስተካከል መሞከር ከምርጫው በኋላ ወደ ሁከት ሊወስድ ይችላል። ማሻሻያዎቹን በያዝ ለቀቅ ወይም በተዋከበ ሁኔታ ለማድረግ እያደረግን ያለውን ሩጫ የሚዳርገን ለምርጫ ጊዜ ችግሮች ነው። መሰናክሎችን እንፈጥራለን። ተአማኒና ተቀባይነት የሚኖረው ምርጫ ካላካሄድን ደግሞ የሚጠብቀን ቀውስ ነው። የመራጭ ምዝገባ ከፊታችን ጥር ስምንት እስከ የካቲት ሰባት ሁለት ሺ ዘጠኝ ዓመተ ምሕረት ባለው የአንድ ወር ጊዜ ውስጥ በስፋት ለማካሄድ የምርጫ ኮሚሽኑ እቅድ ይዟል። የሕግ መወሰኛ ምክር ቤቱ የቀረበለትን የምርጫ ሕግ ማሻሻያ ሰነድ ካጸደቀ ተቃዋሚዎች የናይሮቢና የሀገሪቱን ጎዳናዎች በሰልፎች ለማጨናነቅ እየዛቱ በመሆናቸው የምዝገባው ሥራም ችግር ሊያጋጥመው ይችላል ተብሎ ተሰግቷል። የሕግ መወሰኛ ምክር ቤቱ ነገ ሐሙስ ተሰብስቦ የተመራለትን የሕግ ማሻሻያ ከተመ ከተመለከተ በኋላ በሰነዱና ከነፃው የምርጫና የድንበሮች ኮሚሽን በሚቀርቡለት ሐሳቦች ላይ ድምፅ ይሰጣል ተብሏል።